The Voice of America VOA <laughs> -E. Yeah, Y yeah, America Adams Radio Tabiano. <laughs> የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሁለት ቀናት በኋላ የሚካሄደውን ምርጫ አስመልክተው በዛሬው ዕለት የሰጡት መግለጫ ተከታትለናል። አንዳንድ ተቃዋሚ መሪዎች ደጋፊዎቻቸውን ሰላማዊ ወዳልሆነ አቅጣጫ ሊያመሩ ከሚችሉ ቅስቀሳ እንዲቆጠቡ ሲሉም ላሳሰቡበት ለዚህ መግለጫቸው የተቃዋሚ መሪዎችን ምላሽ እናሰማለን። ዝርዝሩን በእለቱ አቢይ ርዕስ እንመለከታለን። አባሎች ላይ ጥቃት እየደረሰ በመሆኑ የምረጡ ንቅስቀሳዬን ለማቋረጥ ተገድጃለሁ ሲል አረና አስታውቋል። በዚህም ላይ ዘገባ አለን። ጤና አስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከዛሬ ሐሙስ ግንቦት 13 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ሱሌማን ታራዋሌ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እንዘልቃለን። አሁን ለቀዳሚው ሰዓቱ የዓለም ዜና አዲሱ አበበ እንደምናምሽታችኋል። መጪው የቡሩንዲ ምርጫ በታቀደው መሰረት ይካሄዳል ተቃውሞ አሁን እየቀጠለ ባለበት ሁኔታም ቢሆን ዋና ከተማ ቡጁምቡራ ውስጥ የሚታየው አለመረጋጋት አገሪቱን ሁሉ የሚወከል አይደለም ሲሉ ፕሬዚዳንቱ ፒየር እንክሩንዚዛ አስታወቁ። ሚስተር እንክሩንዚዛ ይህን ያስታወቁ ትናንት ሮም ማታ የምክር ቤታዊና የአካባቢ ምርጫው እስከ መጪው ግንቦት 28 ቀን እንደሚራዘም ይፋ ባደረጉበት ንግግራቸው ነው። ባለፈው ሳምንት ተቃዋሚዎች ፕሬዚዳንቱን ለመገልበጥ መፈንቅለ መንግስት ሞክረው እንዳልተሳካ አመፁና አለመረጋጋቱ ግን እንደቀጠለ መሆኑ ይታወቃል። ዛሬም ፖሊስና ተቃዋሚ ሰልፈኞች ግጭት ፈጥረው የነበረ ሲሆን አንድ በግጭቱ የቆሰለ ሰው ምናልባት ሳይሞት እንዳልቀረ የዓይን ምስክሮች ይናገራሉ። የቻይና ባህር ኃይል ወደ ቤይዥንግ ሰው ሰራሽ ደሴቶች አልፎ ለሄደው የዩናይትድ ስቴትስ ወታደራዊ ሰው አልባ አውሮፕላን ስምንት ማስጠንቀቂያዎች አሰማ። ይህ የቻይና ባህር ነው፣ በአስቸኳይ ከዚህ ሂድ የሚል መልእክት በእንግሊዝኛ ቋንቋ መተላለፉን ሲኤንኤን ዘግቧል። የሲኤንኤን ጋዜጠኞች ዛሬ ረቡዕ በፒ 8 ኤ ፖሴዲየን የስለላ አውሮፕላን እንዲበሩ የተፈቀደላቸው መሆኑን ተመልክቷል። በሲኤንኤን ዘገባ መሰረት የዩናይትድ ስቴትሱ ዘመናዊ የባህር ኃይል የስለላ አውሮፕላን ወደ ቤዢንግ ሰው ሰራሽ ደሴቶች እስከ 4500 ሜትሮች ነው አልፎ የገባው። ሩሲያ በዩክራይን ውዝግብ ጣልቃ እስከ ገባች ድረስ በኢንዱስትሪ በለሙ የዓለም አገሮች ጉባኤ መካፈሏ የማይታመን ነው አሉ የጀርመኗ ቻንስለር አንጌላ መርክል። ሚስ መርክል በርሊን ውስጥ ዛሬ ሐሙስ ለጀርመኑ ፓርላማ እንደተናገሩት በቀጣይ ወር ባቫሪያ ውስጥ በሚካሄደው የሰባቱ ባለ ኢንዱስትሪ አገሮች ጉባኤ ላይ ግን ሩሲያ አትካፈልም። ዜናው አበቃ። አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከሚ ሶስት ሰአት ጋር ሶስት ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ለቀዳሚ የሰዓቱ አቢይ ርእስ ወደ አዲስ አበባ ከሁለት ቀናት በኋላ የሚካሄደውን ምርጫ አስመልክተው ለህዝቡ መልእክት ያስተላለፉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ሁላችንም አንተ በምትወስነው መሰረት ለመገዛት ዝግጁ ነን አሉ። አንዳንድ የተቃዋሚ መሪዎች ደጋፊዎቻቸውን ሰላማዊ ወዳልሆነ አቅጣጫ ሊያመሩ ከሚችሉ ቅስቀሳዎች እንዲቆጠቡ ሲሉም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሳስበዋል። እስክንድር ፍሬው ዝርዝሩን ይዘዋል። የድምፅ መስጫው ቀን ሶስት ቀናት ሲቀሩት በፓርላማ የተገኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በፓርላማው የተገኙት መደበኛ ለሆነ የጥያቄና መልስ ክፍለ ጊዜ ቢሆንም ማብራሪያቸው ግን በአገር አቀፉ ምርጫ ላይ ማተኮሩ ታይቷል። የእስካሁኑ ሂደት ፍትሐዊ፣ ዲሞክራሲያዊና ሰላማዊ ነው ሲሉም ሰሞኑን የኢህአዴግ ስራ አስፈጻሚ ኮሚቴ ያስቀመጠውን ግምገማ በድጋሚ አንጸባርቀዋል። ጠቅላይ ሚኒስትሩ ለኢትዮጵያ ህዝብ ባስተላለፉት መልእክት ውሳኔህን እንቀበላለን ብለዋል። ለተቃዋሚዎቹም ማሳሰቢያ ነበራቸው። አንተ በምትወስነው መሰረት ሁላችንም ለመገዛት ዝግጁ መሆናችንን በዚህ አጋጣሚ እየገለጽኩ፣ በተሳሳተ መንገድ የሚሄዱ የተቃዋሚ መሪዎችም ጭምር ሀሳባቸውን አጢነው ዳግም አስበው ለሰላማዊ ና ለዴሞክራሲያዊ ነጻ ምርጫ ራሳቸውን እንዲያዘጋጁ በዚህ አጋጣሚ ጥሬን አሳልፋለሁ። ከዚህ ውጭ ከሄዱ ግን መንግስት አስፈላጊውን ሁሉ ለማድረግ በሚገባ የተዘጋጀ መሆኑን በዚህ አጋጣሚ ለመላው የሀገራችን ህዝቦች ለመግለጽ እፈልጋለሁ። አንዳንድ የተቃዋሚ ፓርቲ መሪዎች ግን የምርጫውን ውጤት ለመቀበል ዝግጁ አይደሉም ሲሉ ጠቅላይ ሚኒስትሩ ወቅሰዋል። ገና ከመጀመሪያውም ሰላማዊ ዴሞክራሲያዊ ነጻና ፍትሃዊ ምርጫ አማራጭ የሌለው እና በዚህ መንገድ ብቻ እንሄዳለን ብለው በልባቸው ያልወሰኑ ግማሽ ልብ ይዞ የገቡ ከተቻለም የብጥብጥና የሁከት አማራጭም ከተገኘ ያንን ለማካሄድ እንሞክራለን ብሎ የሚያስቡ ነገር ግን የኢትዮጵያን ህዝብ የሰላምና የዴሞክራሲ የነፃ ምርጫ ፍላጎት በአግባቡ ያልተረዱ አንዳንዶች የሚያደርጉት እንቅስቃሴ ይታያል። ጉዳዩ ይመለከታቸዋል ያሏቸውን የተቃዋሚ መሪዎች በስም ያልጠቀሱት አቶ ኃይለ ማርያም ተፈጸመ ያሉትን ተግባር ግን በምሳሌ አስረድተዋል። የተወሰኑ ማሳያዎችን እንኳን ወስዶ ማየት ይቻላል። አንዳንድ ምርጫ ጣቢያዎች፣ ምርጫ ክልሎች እና አካባቢዎች ላይ ገና ከወዲሁ እኛ አሸንፈናል ከተሸነፍን ደግሞ ምርጫው ተጭበርብረዋል ና ይሄን አውቃችሁ ምላሽ መስጠት አለባችሁ ብለው አንዳንድ የተቃዋሚ መሪዎች ሲቀሰቅሱ እንሰማለን። ይህ ማለት ምን ማለት ነው? ይህ ማለት ቅስቀሳቸው ለሕዝብ ወሳኝነት ደንታ የማይሰጥ ሕዝቡ የወሰነውን ማንኛውም አይነት ብይን ተቀብሎ ወደ ስራ ለመግባት ያለመፈለግ በአጠቃላይ በህዝብ ወሳኝነት ካላቸው አመለካከት ችግር የሚመነጭ ተደርጎ መወሰድ አለበት። ሂዶ ሂዶ እነዚህ በዚህ ቅስቀሳ የሚወናበዱ ደጋፊዎቻቸው እነሱ ካላሸነፉ ህዝብ ሌላ አካል ቢመርጥ የሚመጣው ጉዳይ ምንድን ነው? ተሸንፈናል ና ነገሩ ተጭበርብሯል፣ ስለዚህ ይሄን ነገር በግዳጅም ቢሆን ማስመለስ አለብን ወደሚል አቅጣጫ የሚያመራ የተሳሳተ ቅስቀሳ የሚያካሂዱ መሪዎች አሉ። በተቃዋሚ ፓርቲ መሪዎች የሚደረጉ አንዳንድ ቅስቀሳዎች ደጋፊዎችን አስፈላጊ ወዳልሆነ ሁኔታ የሚያስገቡ ናቸው ሲሉ ጠቅላይ ሚኒስትሩ አሳስበዋል። ሕጋዊ ባልሆነ መንገድ የሚንቀሳቀሱ አካላት ላይ እርምጃ እንደሚወሰድም አስጠንቅቀዋል። እንደዚህ አይነት አፍራሽ በተለይ ከመሪዎች የሚመነጩ ጉዳዮች ውጤታቸው ጥሩ ስለማይሆን ዞሮ ዞሮ መልሶ መሪዎቹን ራሳቸውን ሊበላም ስለሚችል ይሄ ነገር በጥንቃቄ እንዲይዙት ለመምከር እፈልጋለሁ። ሻዕቢያና ተላላኪዎቹ ኢትዮጵያን የማተራመስ አካሄዳቸውን አላቆሙም ያሉት ጠቅላይ ሚኒስትር ኃይለማርያም መሠረተ ቢስ መረጃ በማሰራጨት ህዝቡን ስጋት ውስጥ ለመክተት እየሞከሩ ነው ሲሉ ተናግረዋል። በህዝብ መካከል አንዳንድ ጊዜ ያልሆኑ አሉባልታዎችን በመንዛት ስጋት እንዲፈጠር ለማድረግ በተለይ በዚህ በአዲስ አበባ ከተማ ህዝቡ ጋር የተለያየ ስጋት ለመፍጠር የተለያዩ በሬ ወለደ ተረቶችን እንደሚያሰራጩ እናውቃለን። ነገር ግን ህዝባችን ዛሬም እንደ ወትሮው ይህን ዝግጁነቱን አጠናክሮ መቀጠል አለበት እንጂ ለሚያሰራጩት በሬ ወለደ ተረት ምንም ጆሮ ሊሰጥ አይገባም የሚል እምነት አለን። በዚህ ላይ ተመስርቶ ተረጋግቶ ያለ ስጋት ይህን ምርጫ ማካሄድ እንደሚቻል መንግሥት ያምናል። ከዚህ አኳያ ህዝቡ አሁንም በነቂስ ወጥቶ የመራጭነት ካርድ እንደወሰደ ሁሉ በነቂስ ወጥቶ የሚፈልገውን ፓርቲ በመምረጥ የራሱን አሻራ እንዲያሳርፍ በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ። ምርጫው ማንም አካል ሊታዘበው የሚችል ነው ሲሉም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። አንዳንድ ዓለም አቀፍ ታዛቢዎች ያልተገኙትም በበጀት ችግር ምክንያት ነው ባይ ናቸው። የዘንድሮውን ምርጫ የሚታዘበው ብቸኛ የውጭ አካል የአፍሪካ ሕብረት መሆኑ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከንድር ፍሬውን ለዘገባው አመሰግናለሁ። ቀደም ብሎ ጠቅላይ ሚኒስትሩ ላሳሰቡት ለዚህ መግለጫቸው የተቃዋሚ መሪዎችን ምላሽ በምሽቱ ሶሳ ፕሮግራማችን እናሰማለን። አሁን ወደ ሁለተኛው ርዕስ ነው የምንሻገረው። አባሎቼ ላይ ጥቃት እየደረሰ በመሆኑ የምረጡ እንቅስቃሴን ለማቋረጥ ተገድጃ ያለው ሲል አረና ትናንት አስታውቋል። ተቃዋሚ የፖለቲካ ፓርቲ አረና ትግራይ አባላቱ ላይ በተቃጣዩ ድብደባ ጥቃትና ለምርጫ ቅስቀሳ ስራ በተከራያት መለስተኛ አውቶብስ ላይ በደረሰው ጉዳት በመላው ትግራይ ክልል የጀመረውን የምረጡኝ ቅስቀሳ በትናንትናው ዕለት ማቋረጡን ይፋ አድርጓል። ግርማ ገብሩ ዝርዝሩን ይዘዋል። አረና ትግራይ በተለያዩ የትግራይ አካባቢዎች እስከዛሬ ድረስ የምረጡኝ ቅስቀሳ በማካሄድ ላይ እንደነበረና ትላንት በአባላቱና ለምርጫ ቅስቀሳ በሚጠቀምባት መኪና ላይ ድብደባ በመድረሱ የምረጡኝ እንቅስቃሴው እንደተስተጓጎለ መረጃ ስለደረሰኝ ይህንንን ለማጣራት በአሁኑ ሰዓት መቀለ ከተማ በሚገኘው የአረና ጽሕፈት ቤት ተገኝቻለሁኝ። ድብደባው ሲደርስ በቦታው ነበርኩኝ የሚሉትን አንዱ የአረና አመራር አግኝቻለሁኝ። ሃፍታይ ገብረር ፋይል እባላለሁ። ትናንት አንድ መኪና ከመናኸሪያ ተከራይተን ለቅስቀሳ ወደ ውቅሮና ወደ አጽቤ ሂደናል። መጀመሪያ ውቅሮ ገና ሳንደርስ ፖሊሶች ይዞን ፍቃድ የላችሁን ብሎት ካጉላሉን በኋላ ስራው ጨርሰን ወደ አጽቢ ወንበርታና ወደ ደራ፣ እዛ አንድ ስምንት የሚሆኑ የአረና አባላትም እየቀሰቀሱ ነበር። በመንተርቦ መንገድ መንገድ እየቀሰቀስን መጀመሪያ በጣም ጥሩ ቅስቀሳ እያደረግን ነበር ከዛ በመጨረሻ እኔ አላውቀውም፣ ግን የምስራቃዊ ዞን የፕሮፓጋንዳ ኃላፊ ደሳለኝ ታፈረ የሚባል እሱ እያስተባበረ በድንጋይ መኪናው እንደምታያት መኪናው በጣም ተሰባብራለች። ስምንት ሺህ ብር የሚያወጣ ኪሳራ እንደደረሰው አሁን ወደ ጋራጅ መሄደን ግምቱ ይዘናል። እስኪ እያሳዩኝ ምንድን ነው የደረሰው መኪናዋ እዚህ ቆማለች እያየኋት ነው። እስኪ ይንገሩኝ የትኛው የትኛው ነው? የኋላ መስተዋት ሙሉ በሙሉ ከነ ጎሚናው ጨምሮ መስተዋቱ ተሰብረዋል። በጎን ደግሞ በጣም ተሰባብረዋል። መብራቱ ተሰባብረዋል። የኋላ መብራቱ በምንድን ነው ይሄ? በድንጋይ ነው። በድንጋይ ነው። ከ ከአርባና ከሀምሳ የማያንሱ እያስተባበረ ነው። በመሀል ፖሊሶች ነው እንትን ለማድረግ የመኮሩ እርሶ ነበሩ እዛ? በአካል እርሶ ነበሩ? ራሴ ነበርኩኝ። አምልጠን ነው የወጣን። በቃ ሸሽተን ነው የወጣን እዚህ ከምናድር ብለን ልንመለስ ስንል ነው ወጣቶቹ አዘጋጅቶ በድንጋይ እንዲህ የወገሩንና፣ ያው ለጥቂት ነው ከሞት የተረፍን። በተለይ ሆስፒታል የገቡ ልጆች ክፉኛ በተለይ ሁለቱም ክፉኛ እንደተጎዱ ነው። ስንት ሰዎች ናቸው የተደበደቡት? ስምንት ነው የተደበደቡት። ከስምንቱ ሁለቱ ክፉኛ ነው የተደበደቡት። ሁለቱ ወደ ውቅሮ በተለይ አንዱ ውቅሮም ከውቅሮ አልፎ ወደ መቀሌ የትኛው ሆስፒታል ውስጥ ነው ያሉት? አሁን ሄደን ማናገር እንችላለን? እጅ አሁን ማናገር እችላለሁ። እስካሁን ባለኝ ሪፖርት አጽቢ ነው ያሉ ሁለቱ። ወደ ወደ ውቅሮ ይመጣሉ ነው እስካሁን አልተረጋጋንም። እስካሁን ጦርነት ነው ማለት ይቻላል። የህዝቡ ችግር እንደሌለበት አይተነዋል። አንድም መተናኮል አልደረሰንም። ህዝቡ እንዲያውም ድጋፉ ነው እያሳየን የነበረ። በመጨረሻ ከየት እንደመጡ ወጣቶቹ አሜኬላ የሚል አሜኬላ ናችሁ ኳኩቶ ናችሁ። ሰውየው ኃይለ ኪሮስ የሚባል የአረና አባል ስለሚያውቀው ይሄ የሚያስተባብር የፕሮፓጋንዳ ኃላፊው እኛን አይቶ እንደተደበቀ ነው አባሎቻችን የነገሩን እኔ በመልክ ስለማላቀው ዝሮ ዝሮ አምልጠን ለመሸሽ መኩረናል። ሪፖርት አድርገናል። ለማን ነው የነገራችሁት? አሁን በወቅቱ ይህንን አደጋ እንደደረሰባችሁ በወቅቱ ለምርጫ ቦርድ ይሆን ለአካባቢው የፖሊስ ጽሕፈት ቤት ይሆን ሪፖርት አድርጋችኋል? መጀመሪያ በስልክ ለጽሕፈት ቤታችን ነው የደወሉ ነው፣ ለአረና ጽሕፈት ቤት እነሱ ለምርጫ ቦርድ እንደደወሉ ኢንፎርሜሽን ደርሶኛል። እኛ ደግሞ ከደራ አምልጠን ወደ አጽቢ ፖሊስ ጣቢያ ገብተን የደረሰንን ነገር ሁላችን ተመዝግበን ከነ ሹፌሩ ሪፖርት አድርገን መጥተናል። እታ መኪና ናይ መን ያ ሰዋና ዲኹም ሽፈር ክሓተኩም ንኽእል ዶ ሰናይ ፍቓድኩም ድዩ ክመልስ ክትውኒ ወይ ስከመ እዩ ኢንተር ክትሕልፈኒ የብልካ እቲ ሓሳቡ ነገረካ እዩ። በነገራችን ላይ ሹፌሩንን ለማነጋገር ሞክሬ ነበረ ቢሆንም ለደህንነቴ ሰጋለሁ፣ ተወኝ ልጆቼን ላሳድግበት በሚል ፍቃደኛ ስላልሆነ ማነጋገር አልቻልኩም። ይህንን በአረና አባላትና በተከራዩዋት መኪና ላይ ደርሷል ስለተባለው ጥቃት ለመጠየቅ ክልሉ የጸጥታና የአስተዳደር ቢሮ ደርሻ ደርሻለሁኝ። የክልሉ የጸጥታና አስተዳደር ኃላፊ አቶ ሀዱሽ ዘነበ ይባላሉ። አቶ ሀዱሽ አረና የሚያደርገውን የቅስቀሳ ዘመቻ እንዳቋረጠ ምክንያቱም በአባላቱና ለቅስቀሳ በሚጠቀምባት መኪና ጉዳት እንደደረሰበት ገልጸሉናል መኪናዋ ድብደባ እንደደረሰባት በአካል ተገኝቼ ያየሁት ነገር አለ። አሁን እርሶ መረጃው ደርሶታል ወይም ለማጣራት ያደረጉት እንቅስቃሴ ወይም ጥረት ይኖራል? እስካሁን በመላ ትግራይ በማይክሮፎንም ይሁን በስብሰባዎችም ይሁን በተለያዩ መድረኮች በበራሪ ጽሑፎች ሰፊ ቅስቀሳ እያደረገ ከርመዋል። ምናልባት ዛሬ አቆምኩ ብሎ ከሆነ እኔ አልሰማሁም። ሌላ ምክንያት ሊኖረው ይችላል ወይ አገባድዶ ሊሆን ይችላል እንጂ እስከ ዛሬ በሁሉም ከተሞች፣ በሁሉም ገጠሮች እየቀሰቀሰ እንዲያውም በገበያ ስፍራዎችም ሕጉ በመተላለፍ የሚደረጉ ቅስቀሳዎች ነበሩ። ማንም የፈጠረው ወይም ደግሞ የተፈጠረ ተጽዕኖ የለም። ምናልባት አሁን የምትለው ወሬ ሰምተናል። አሁን ስለደረሰኝ በስልክ ቶሎ አጣርታችሁ መልስ ላኩልን ብለናል። ወደዛ አካባቢም መርማሪዎች ሂደዋል። እዛ የተፈጠረው የገበያ ግርግር ነው ወይስ ሌላ ፖለቲካ ምክንያት አለው የሚለው ነገር ግን ኋላ የሚታወቅ ነው የሚሆነው። መኪናዋ እዛ ላይ ነው የተሰበረች ወይስ ሌላ ቦታ ነው የተሰበረች? መሰበሯን አይተሃል ግን የት እንደተሰበረች ማረጋገጥ የቻልካ አይመስለኝም ና ይሄ ከምርመራ በኋላ የሚታወቅ ነገር ነው የሚሆነው። ገበያ ውስጥ አረና ሄዶ ከሆነ እዛ ተፈጥሮ ከሆነ ግጭቱ ለምን ወደ ገበያ ሄደ የሚለው ህጉን የተላለፈ ይመስለኛል። ለማንኛውም ግን ሁኔታው ኋላ ብናጣራውና ከተጣራ በኋላ መልስ ብንሰጥበት ጥሩ ይሆናል። አቶ ሀዱሽ ዘነበን በጣም ነው ማመሰግነት። ለአሜሪካ ድምፅ ግርማይ ገብሩ ነኝ ከመቀለ። ገርማይን ለዘገባው አመሰግናለሁ። አድማጮች ወደ ቀጣዩ ዘገባ ስንሻገር የአፍሪካ ህብረት የምርጫ ታዛቢ ቡድን ያወጣው የቅድመ ምርጫ ትዝብት በኢትዮጵያ ህገ መንግስትና ሌሎች ዓለም አቀፍ ህግጋት የተረጋገጡ መሠረታዊ የሰው ልጆች ነጻነቶችን ይጋፋሉ የሚሉ ወይም የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ የሚል አስተያየት ያለው መሆኑን ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነጻና ፍትሃዊ ምርጫ ለማካሄድ የሰጠውን ቃል ኪዳንም ተግባራዊ እንዲያደርግ አበረታቷል። በአንጻሩ መላ የሀገሪቱ ህዝብና ተወዳዳሪ ፓርቲዎች ምርጫው በሰላም እንዲጠናቀቅ ብርቱ ትግስት እንዲያሳዩም ተማጽኗል። መለስካቸው አመሃ ዝርዝሩን ይዘዋል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን የቅድመ ምርጫ መግለጫውን በንባብ ያሰሙት የልዑካን ቡድኑ መሪ የቀድሞ የናሚቢያ ፕሬዚዳንት ፊላፑኒ ፖኮምቦ በመጪው ግንቦት 16 ቀን በኢትዮጵያ የሚካሄደውን ምርጫ እንዲታዘብ ህብረቱ ይህን ቡድን የላከው ምርጫው በተለያዩ የአህጉሪቱ ስምምነቶች በኢትዮጵያ ህገ መንግሥትና ሌሎች የአገሪቱ ህጎች መሰረት መከናወኑን ለመታዘብ ነው ብለዋል። ይሄ መግለጫ ከአንድ ወር በፊት ከታዛቢዎቹ ቡድን ለረዥም ጊዜ ታዛቢነት የመደባቸው ዘጠኝ አባላት ወደ ሀገሪቱ ገብተው የሰሩት ስራ ውጤት መሆኑን ያስታውቁት የሉካን ቡድኑ መሪ በአብዛኛው የሀገሪቱ ክልሎች ተዛውረው ምርጫው ከሚመለከታቸው የተለያዩ ባለድርሻ አካላት ጋር መነጋገራቸውንም ገልጸዋል። እንደ ቡድኑ ምልከታ ምርጫው የሚከናወንበት ሕጋዊ ማዕቀፎች የሀገሪቱ ሕገ መንግሥት የምርጫ ህጎችና ሌሎችም ህጎችን እንደሚያጠቃልል አስተውሏል። በዚሁ መሠረትም ቡድኑ ያነጋግራቸው አንዳንድ ወገኖች የመገናኛ ብዙኃን የጸረ አሸባሪነት ህጉ እና የማኅበራትና በጎ አድራጎት ድርጅቶች ህጉ የያዟቸው አንዳንድ ድንጋጌዎች እንደሚያሳስቧቸው ተናግረዋል ይላል መግለጫው። የቡድኑ መሪ በዚህ ረገድ የታዛቢዎቹን አስተያየት ከመግለጫው አንብበዋል። ዘ ኤል ቲ ኦስ ኦፍ ዘ ሚሽን በልዑካን ቡድኑ የረጅም ጊዜ የምርጫ ታዛቢዎች አመለካከት በኢትዮጵያ ሕገ መንግሥት አንቀጽ 29 ንዑስ አንቀጽ 2 በዓለም አቀፍ የሲቪልና ፖለቲካዊ መብቶች ስምምነት አንቀጽ 19ና በአፍሪካ ሕብረት የሰብአዊና የሕዝቦች መብቶች ቻርተር የተረጋገጡ መሠረታዊ ነፃነቶችን ይጋፋሉ ተብለው የሚታሰቡ አንዳንድ የሕግ ድንጋጌዎች እንደገና መታየት ይችላሉ። በረዥም የታዛቢዎቹ አስተያየት የኢትዮጵያ ምርጫ ቦርድ ምርጫውን ለመምራት በበቂ ሁኔታ የተደራጀ ይመስላል ብለውታል። በዚህ ምርጫ ድምፃቸውን ለመስጠት ከተሳተፉት መካከል 48 በመቶ የሚሆኑት ሴቶች መሆናቸውም የልዑካን ቡድኑን እንዳበረታተው መግለጫው ይናገራል። የኢትዮጵያ ምርጫ ቦርድ በጠቅላይ ሚኒስትሩ ተሰይሞ በፓርላማው ሹመቱ መጽደቁን የተገነዘበ መሆኑንም ቡድኑ ይገልጻል። ይሁንና ይህ አሰራር አንዳንድ ወገኖችን እንደማያስረስትም ልብ እንዳለ አይሸሽግም። the AU LTOs noted that some interlocutors ቡድኑ ያነጋገራቸው አንዳንድ ወገኖች የምርጫ ቦርድ አሿሿም የሚያሳስባቸው መሆኑን የህብረቱ የታዛቢዎች ልዑካን ቡድን አጢኗል። የሂደቱ ይበልጥ ግልጽነትና አሳታፊነት እንዲረጋገጥም የተቀሩት የፖለቲካው ተዋናይ ወገኖች ድምፃቸው ሊሰማ ይገባል ሲሉ የልዑካን ቡድኑ አባላት አመልክተዋል። ለመራጩ ህዝብ እውቀትን በማሰራጨት ረገድ ለምርጫ ቦርዱ ወይም ቦርዱ ለሚመድባቸው ሰዎች መብት የሚሰጡ የህግ ድንጋጌዎች መኖራቸውን ቡድኑ ቢረዳም ባለድርሻ የሲቪል ማህበረሰብ አባላት ግን ከዚህ ሂደት እንደተገለሉ እንደሚሰማቸው ለቡድኑ መናገራቸውንም ይፋ አድርጓል። የቡድኑ መግለጫ እንዳመለከተው ከሆነ ሴቶች በእጩነት ያሳዩት ተሳትፎ ውሱን ነው። ይህም ሴቶች በሚያጋጥሟቸው የተለያዩ ባህላዊ የሀብት እጥረትና በተለይም በፖለቲካ ፓርቲዎች የተለየ ድጋፍና ማበረታቻ ስለማይሰጣቸው እንደሆነ ማጤኑን የቡድኑ መግለጫ ይናገራል። መግለጫው እነዚህንና የመሳሰሉ የግራ ቀኝ ትዝብቶቹን ካስቀመጠ በኋላ ምክረ ሀሳቦችን በመሰንዘር የቅድመ ምርጫ ትዝብቱን ይደመድማል። የአፍሪካ ህብረት የምርጫ ታዛቢዎች ልኡካን ቡድን የሀገሪቱን ህዝቦች በተለይም የፖለቲካ ፓርቲዎችንና ዕጩ ተወዳዳሪዎችን ምርጫው በሰላም ይጠናቀቅ ዘንድ ብርቱ ትዕግስት እንዲያሳዩ ይማጸናል። ለምርጫ ቦርድም የሚያቀርበው ተማጽኖ አለ። የልኡካን ቡድኑ መሪ ሚስተር ሂፍላፑኒ ፖኮምባ የአፍሪቃ ህብረት የምርጫ ታዛቢ ልኡካን ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነጻና ፍትሐዊ ምርጫ አካሄዳለሁ ሲል የሰጠውን ቃል ተመልክቷል። ቦርዱ ሙያዊ የአሰራር ብቃቱ የተረጋገጠ ቁርጠኝነት እንዲጸናም ግፊት ያደርጋል። ሁሉም የምርጫ ቁሳቁሶች አያያዝና አስተማማኝነት ከምርጫው በፊት፣ በምርጫው ወቅትና ከምርጫው በኋላ እንዲረጋገጥ እናሳስባለን። የህብረቱ የምርጫ ታዛቢዎች ልኡካን ቡድን የረዥም ጊዜ ታዛቢዎች ንዑስ ቡድን ዘጠኝ አባላት ወደ ኢትዮጵያ ከገቡ ከአንድ ወር ጀምሮ በአዲስ አበባ፣ በአማራ፣ በድሬዷ፣ በሀረሪ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና ህዝቦች እንዲሁም በትግራይ የቅድመ ምርጫውን ሂደት ሲከታተሉ መቆየታቸው ታውቋል። ቡድኑ ከምርጫው በኋላ ግንቦት 26 ቀን 2007 ዓ ም የተጠናከረና ሁሉ አቀፍ መግለጫ ለመስጠትም ቃል ገብቷል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውም ሀና አመሰግናለሁ አድማጮች አሁን ከአፍሪቃ ህብረት የምርጫ ታዛቢ ልዑክ የቅድመ ምርጫ ትዝብት ወደ ሁለት ምርጫዋ ገጽታዎች 1997 እና 2007 ለ1997ቱ ምርጫ የኢትዮጵያ መንግሥት የፖለቲካውን መድረክ ክፍት አድርጎ ነበር ይላል ይሁን እንጂ የተቃዋሚ ገዢው ፓርቲ ሊያገኙ ይችላሉ ብሎ ከጠበቀው የበለጠ ድምፅ ባገኙ ጊዜ መንግስቱ ምርጫውን ሰርቋል ተብሎ ተወንጅሏል። በምርጫው ውጤት ላይ የተነሳው ተቃውሞ ውከት ያዘለ ነበር። አሁን ጠቅላይ ሚኒስትሩ ሌላ ሰው ናቸው። በዚህ ሁኔታ ውስጥ የዛሬ አስር ዓመት በፖለቲካ ትግል ውስጥ የነበሩ የተቃዋሚ መሪዎች በመጪው ምርጫ ምን ይጠብቁ ይሆን? ማርታ ፋንደር ቮልፍ ከአዲስ አበባ የላከችውን ዘገባ ሰለሞን አባተ ያቀርበዋል። በ1997ቱ ምርጫ የፖለቲካ ፓርቲዎች በነጻነት ነበር የሚንቀሳቀሱት። ክርክሮቹም የተጋጋሉና ሕይወት የነበራቸው ደግሞም ለሕዝብ በቀጥታ የተላለፉ የነበሩም ነበሩ። መንግሥትም ቢሆን በዚያ የምርጫ ዘመቻ ሂደት ውስጥ ጣልቃይ የገባ ከነበረ ይህ ነው የሚባል ግዝፈት አልነበረውም፣ ወይም ጨርሶውኑ ጣልቃይ ገባም ነበር። ምርጫው ከተጠናቀቀ በኋላ ግን ነገር ሁሉ ሆመጠጠ። የሀገሪቱ ቁመናና ቀልብ ሁሉ ተናጠ። የምርጫው ውጤት ሲነገርና ገዢው ፓርቲ ማሸነፉን ሲያውጅ የተቃውሞ ሰልፎች ጎዳናዎችን ያጥለቀልቁ፣ ምድሩን ይንጡ ገቡ። በመጪ ቀናት በሰልፈኞችና በፖሊስ መካከል የተፈጠሩ ግጭቶች የሁለት መቶ ሰው ሕይወት ቀጠፉ። በ1997 ዓመተ ምሕረትና በ2002 ዓመተ ምሕረት በተካሄዱት ምርጫዎች ወቅት የመላ ኢትዮጵያ አንድነት ፓርቲ መኢአድ መሪ የነበሩት ኃይሉ ሻውል ከ1997 ዓ ም ወዲህ የፖለቲካው ድባብ ተለውጧል ይላሉ። ማንም የቅስቀሳ ዘመቻ እንዲያካሄድ አይፈቅዱም። ከዚያ ቀድሞው መንገዱን ይዘጉታል። ስብሰባዎች ሳይጀመሩ ይሰርዟቸዋል። የምርጫው ሂደት ራሱ በእጅጉ የተጠመዘዘ ነው። ወረቀቶች አሁኑኑ ምልክት ተደርጎባቸዋል። ምርጫ የት አለ? ገጠር ሁሉ በገዢው ፓርቲ ካድሮች ተጥለቅልቋል። ማንም ሰው ወይም አንድ ቡድን ከተቃዋሚ ጋር ከተነጋገረ በማግስቱ የሚገኘው እስር ቤት ውስጥ ነው። ያኔ ገዢው ፓርቲ ምርጫውን አጭበርብረዋል በሚል ፓርላማ አንገባም ካሉት የሕዝብ ተመራጭ የነበሩ ተቃዋሚዎች አንዱ ኃይሉ ሻውል በዚሁ ውሳኔያቸው ምክንያት ከሌሎች የተቃውሞ መሪዎች ጋር ለሁለት ዓመታት ወህኒ ገብተው ነበር። ሌላው የተቃውሞ መሪ ልደቱ አያሌው ያኔ የኢትዮጵያውን ዲሞክራሲያዊ ፓርቲ ኢዴፓን ወክለው ተወዳድረው ነበር። አሁንም የብሔራዊ ምክር ቤቱ አባል ናቸው። መንግሥት ሁልጊዜ የሚሞክረው በማዋከብ ለማሸነፍ ነው ይላሉ አቶ ልደቱ። ከ1997 በኋላ ግን ኢላማውን ቀይሯል። ስ ስ ፓርቲ ከአምስትና ከአስር ዓመታት በፊት ገዢው ፓርቲ የሚያዋክበው የፓርቲ አባላትን ወይም የምርጫ እጩዎችን ነበር። ከ2002 ዓ ም ወዲህ ይህ አካሄድ ተቀይሯል። አሁን የሚያደርጉት በሁሉም የሀገሪቱ ክፍሎች እየተንቀሳቀሱ ድምፅ ሰጪውን ሕዝብ ነው ለማሸማቀቅ እየሞከሩ ያሉት። በ በ2002ቱ ምርጫ የፓርላማ መቀመጫ ያሸነፈው የተቃዋሚ ተወዳዳሪ አንድ ብቻ ነው። ልደቱ እንደሚሉት በሕዝቡ ላይ ጫና ማሳደር ለመንግሥቱ ይቀለዋል። ምክንያቱም ብዙ ኢትዮጵያውያን የዕለት ተዕለት ኑሯቸው በቀጥታ የተመረኮዘው በመንግሥቱ ላይ ነውና፣ መሬት በመንግሥት ቁጥጥር ሥር የሚገኝ ነው። መንግሥቱን ቢቃወሙ መሬታችንን እንነጠቃለን ብለው ያስባሉ። በከተሞች ውስጥ መንግሥት ነው ብዙውን ሰው ቀጥሮ የሚያሠራው። የግሉ ዘርፍ ያንን ያህል የተነቃቃ ወይም በስፋት የሚንቀሳቀስ ባለመሆኑ ምክንያት ብዙ ሰው የመንግሥት ሠራተኛ ነው። አብዛኛዎቹ ከተሞች፣ አብዛኛው ቤት በመንግሥት የተያዘ ነው። በመሆኑም እነዚያ ነዋሪዎች ለመንግሥቱ ጫና በከፍተኛ ሁኔታ የተጋለጡ ናቸው። ፕሮፌሰር በየነ ጴጥሮስ ከ1983 ዓ ም አንስቶ በፖለቲካው ውስጥ እየተጓዙ ያሉ ሰው ናቸው። በ1992 እና በ1997 ዓ ም እንደ ራሴ እየሆኑ ተመርጠው በፓርላማው አገልግለዋል። አሁን የመድረክ ሊቀመንበር ናቸው። የእርሳቸው የምርጫ ወረዳ ከአዲስ አበባ 190 ኪሎ ሜትር በስተ ደቡብ የምትገኘው ሀድያ ነች። የምርጫ ወረዳቸው በመንግሥቱ ልዩ ኃይሎች ወታደሮች መሞላቱን ይናገራሉ። ወታደሮቹ ሰውን ለማሸማቀቅ ጠብመንጃዎቻቸውን እያሳዩ እንደሚንጎራደዱ ፕሮፌሰር በየነ አመልክተዋል። እንዲያም ሆኖ ግን በግንቦት 16ቱ ምርጫ ተቃዋሚዎች ካለፈው የተሻለ ቁጥር ያላቸው የፓርላማ መቀመጫዎችን ያሸንፋሉ ብለው ያስባሉ። ኢህአዴግ ሁሉንም መቀመጫ አሸንፏል የሚባለውን የ2002ቱን አይነት የድል አዋጅ ማንንም አያሳምንም። ጨዋታ ቢጤ ነገር ሊያመጡ ይችላሉ። አንዳንድ የእነርሱ ታማኝ የሆኑ ፓርቲዎች ሾልከው እንዲገቡ ሊያደርጉ ይችላሉ። መድረክም ጥቂት መቀመጫዎችን ሊያሸንፍ ይችላል። ይሁን እንጂ እንደዚህ አይነቱ ሁኔታ እውነታውንም ሆነ የመድረክን እውነተኛ አቋም አያሳዩም። ትግሉ ቀጥ ብሎ የቆመ አቀበት የመውጣት ያህል ቢሆንም ተቃዋሚዎች እየተንቀሳቀሱ መቆየታቸው ግን አስፈላጊ ነው ይላሉ ፕሮፌሰር በየነ ጴጥሮስ የምንወዳደረው ፖለቲካውን ለማንቀሳቀስ ስንል ነው። ባናሸንፍም እንኳ እየተንቀሳቀስን መቆየት እንፈልጋለን። የምርጫውን ነገሮች ሊነጥቁን ይችላሉ፣ እኛ ግን የፖለቲካውን የበላይነት ጨብጠን እንወጣለን። የተመሳጠረ ወይም የእጃዙር ወከባ ይፈጸምብናል ሲሉ ተቃዋሚ ፓርቲዎች አባሎቻቸውና ደጋፊዎቻቸው የሚያሰሟቸውን ክሶችና እሮሮች ገዢው ፓርቲ አይቀበልም። ውድቅ ሲያደርጋቸው ነው የሚሰማው። የፊታችን እሁድ ለሚካሄደው የዘንድሮው የፓርላማ ምርጫ ድምፅ ለመስጠት 36 ሚሊዮን ኢትዮጵያውያን ተመዝግበዋል። ምርጫውን የሚታዘበው ብቸኛ ዓለም አቀፍ ተቋም የአፍሪካ ኅብረት ነው። አድማጮች፣ ለምሽቱ ያልነውም በዚሁ ልናበቃ ነው። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ ሰላሳ አንድ መካከለኛ ሞገድ በልዩ ልዩ ወቅታዊ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው የዛሬው ዝግጅታችን እዚህ ላይ ያበቃ በመስክና ዚህም ባሉ ዘጋቢዎች ና ባልደርቦች ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ19፣ 22 እና 25 ሜትር ባንዶች በሚተላለፈው ምድበኛ ስርጭት መልሰን ልናገኛችሁ በቀጠሩ ነው። ከአቀናባሪ የጽዮን ግርማ ና ከስርጭት መሀንዲሱ ስሌማን ታራዋሌ ጋር በዚሁ ሰናበታለሁ። ሶስት ሰዓት ላይ እንገናኝ። መልካም ምሽት።